Que economiu of... alem. ወጣት መምህር አማረ አሰፋ ከንፋስ ኢነርጂ ሶሊሽንስ የተባለ ጀማሪ ኩባንያ መስራች ነው። በአዲስ አበባ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት የኤሌክትሪሲቲ ምህንድስና መምህር የሆነው አማረ ከጓደኛው ጋር የመሰረተው ኩባንያ እስከ አንድ ኪሎዋት የሚደርስ የኤሌክትሪክ ኃይል ከንፋስ የሚያመርቱ ቴክኖሎጂዎችን በገጠራማ አካባቢዎች ለሚኖሩ ዜጎች የማቅረብ እቅድ አለው። ድርጅታቸው በርካታ ውጣ ውረዶችን ማለፍ የሚጠበቅበት ጀማሪ ነው። እቅዱም ዛሬ የተጀመረ አይደለም። ሁሌ አእምሮዬ ውስጥ ያለ ነገር ነበር። ምክንያቱም ኤሌክትሪካል ፓወር ስላጠናውኝ ብዙ ጊዜ እንዴት አድርጌ ነው የገጠሪ የኤሌክትሪክ አጠቃቀማቸው እንዴት አድርጌ ነው ማሟላት የሚችለው በሀሳብ ደረጃ ነበረኝና፣ አዲስ አበባ ውስጥ የኢትዮጵያ ክላይሜት ኢኖቬሽን ሴንተር እና የፊንላንድ ኤምባሲ ያዘጋጁት ከአይሲ አዲስ የኢንኩቤሽን ሴንተሮች አሉ። እነሱ በጋር ያዘጋጁት አንድ ውድድር ነበር። የፈጠራ ሙያ ያላቸውን ሰዎች ክላይሜት ላይ ኢኖቬሽን ያላቸውን ብሎ አወዳድረውን ነበር። እዛ ላይ ተወዳደርኩ እና ቻንሱን አገኘ አሸናፊ ነበርንና ከነፋሲ ኢነርጂ ሶሉሽን ያቋቋምኩት እንግዲህ ከዛ በኋላ ነው። ስታርታፕ ካምፓኒ ነው። የኔ አላማ ምንድነው? የተወሰነ ፈንድ አግኝቼ ሎካሊ ማኑፋክቸር ማድረግ መቻል ነው። እኔ ያደረግኩት ምንድነው? ያንን ፈንድ ሳገኝ ኢትዮጵያ ክላሜሽን ሴንተር የተወሰነ ፕሮቶታይፕ ዴቨሎፕ የማደርግበት ፈንድ ሳገኝ እሱም ፕሮቶታይፕ ዴቨሎፕ አደረጉኝና ካምፓኒውን በዛ መልኩ መልኩ አደረኩት ማለት ነው። ስቲል አሁን ወደ ማኑፋክቸሪንግ ውስጥ ቃል ወደ መሸጥ ውስጥ አልገባውኝም። ስቲል ኦን ደ ዴቨሎፒንግ ስቴጅ ላይ ነኝ ያለሁት ማለት እችላለሁ። ኢትዮጵያ የኤሌክትሪክ ኃይል ልታመነጭ ከምትችልባቸው ፀሐይ፣ ንፋስና ጂኦተርማል የኃይል ምንጮች የተጠቀመችው አንድ በመቶ ያክሉም ብቻ ነው። በአለም ባንክ መረጃ መሰረት ከጎርጎሮሳዊው 2009 እስከ 2012 ዓ ም ባሉት ዓመታት አምስት ግድቦች የኤሌክትሪክ ኃይል ማመንጨ ጀምረዋል። አሁንም በርካታ የኃይል ማመንጫ ግድቦች እዚህም እዚያም ግንባታ ላይ ናቸው። ይህ ግን ፈጽሞ የአገሪቱን ፍላጎት የሚያሟላ አልሆነም። በገጠራማ አካባቢዎች የሚኖሩ ዜጎች ይህ እድል አልደረሳቸውም። እነ አማረ የኤሌክትሪክ ኃይል ማግኘት ያልቻሉ ኢትዮጵያውያንን ኢላማ አድርገዋል። የገጠር አካባቢ ያሉ ሰዎች የኤሌክትሪክ ተጠቃሚዎች አይደሉምና እኛ ማኑፋክቸር የምናደርገው ፕሮዳክት አላማው ትንሽ ነች መስሞሉ ስኬል ነው። በጣም ትንሽ ነው። እስከ አንድ ኪሎዋት ድረስ የሚያመነጭ ነው የምናመርተው ይህን ከመረትን በኋላ ምንድን ነው የምናደርገው? ኢንዲቪጁዋሊ የገብጠር ያሉት ሰዎች ኢንዲቪጁዋሊ አፎርድ አያደርጉትም። እያንዳንዱ ሰው ገዝቶ ሊጠቀመው የሚችል አይነት ነገር ስላልሆነ አንድ ላይ በመንደር ተሰባስበው የሚኖሩ ሰዎች ወይንም ደግሞ ሌላም የቀበሌው እዛ አካባቢ ያሉ ሰዎች ይገዙትና የኤሌክትሪኩን ንፋስ ያለበት አካባቢ እንተክልላቸው እና ከዛ እኛ ራሳችን የኤሌክትሪክ መስመር ዝርጋታ እናደርግላቸዋለን። የኤሌክትሪክ መስመር ዝርጋታ ምንድን ነው ዋናው ዓላማው? ኤሌክትሪክ መስመር መብራት ማግኘት እና ሁለተኛ ሞባይል ውስጥ ስላላቸው ሞባይል ቻርጅ የሚያደርጉትን እንትን ኦፕሽን ለእነሱ መስጠት ነው። እኛ እንዴት ነው ገንዘብ ሜክ የምናደርገው? ዓላማችን ምንድን ነው? እናመርተዋለን። ካመረትን በኋላ ሁለት አይነት ኦፕሽን ነው ያለን። አንደኛው ለነጋዴዎች እንሰጣቸውና ነጋዴዎች እቃውን ይሸጣሉ። ከዛ ሰርቪሱን ከኛ ያገኛሉ፣ ኢንስቶል ማድረጉን ሁለተኛ ደግሞ ራሳችን እንደዚህ በኮሚኒቲ ቤዝድ በሆኑ ሰዎች ጋር እነሱ ጋር ንስ እናደርጋለን። ሌላው የገጠር ጤና ጣቢያዎች፣ ቀበሌዎች፣ ትምህርት ቤቶች እነሱ የመንግስት መስሪያ ቤቶች ወይም ኤንጂዎች ወይም ደግሞ በየፊልድ አካባቢ ሪሰርች የሚሰሩ ካምፓኒዎች እነሱ እነሱን የእንትናችን ተጠቃሚ ሊሆኑ ይችላሉ። ሀይል ማመንጫው በራሱ ምን አይነት ነው? እንዴት ነው ሀይል የሚያመነጨው? አንድ ኪሎዋት ብልህ እኛል ና ምን አይነት ሀይል ማመንጫ ነው? ሀይል ማመንጫው እኛ ሀገር ከንፋስ ሀይል ማመንጨት ጀምረናል። በትልቅ ስኬል ነው። ምንድን ነው የምናደርገው? እኛ ሎካሊም እንደምናመርጠው ተርባይን አለ፣ በንፋስ ሀይል የሚሽከረከር ያ በንፋስ ሀይል የሚሽከረከር ንፋስ በሚያገኝበት ሰዓት ላይ ሲሽከረከር አብሮት ተያይዞት ያለ ኤሌክትሪክ ለማመንጨት የምንጠቀምበት መሳሪያ አለ እሱ ጀነሬተር ይባላል እሱ ጀነሬተር ኤሌክትሪክ ያመነጭልናል በንፋሱ መሽከርከር ማለት ነው በዛ በንፋሱ መሽከርከር የተመነጨውን ኤሌክትሪክ ሲቲ ንፋስ በሌለ ሰዓት ላይ እንድንጠቀም እንዲጠቅመን ባትሪ እንጠቀማለን በባትሪ ውስጥ እናጠራቅመው እና ንፋሱ ትንሽ በሆነበት ሰዓት ላይ ኤሌክትሪክ እንዲሰጠን እናደርጋለን ማለት ነው ሁለት አይነት ነው ያለን ለምሳሌ መብራትና ሞባይል ቻርጅ እንፈልጋለን የሚል ከስተመር ካለን መብራትና ሞባይል ቻርጅ ብቻ ሊጠቀም ይችላል። ይሄ ማለት ምንድን ነው? ቴክኒካል ተርም ብጠራው የዲሲ ኢንስታሌሽን ብቻ ነው የሚያስፈልገው ማለት ነው። አንዳንዶቹ ደግሞ ቴሌቪዥን መጠቀም እንፈልጋለን፣ ፍሪጅ መጠቀም እንፈልጋለን የሚሉ ካሉ አብሮት ተያይዞት የሚመጣ ፕሮዳክት አለ። ይሄ ፕሮዳክት ደግሞ ኢንቨርተር ይባላል። ከነፋስ ኃይል የተገኘውንም ኤሌክትሪክ ወደ ኤሲ ቀይሮ እነዚህም የላይቲንግና የእንትኖችን ኦፕሬት እንዲያደርግ ማድረግ እንችላለን ማለት ነው። ይሄ ሁለት ነው እንግዲህ። ያኛው እንግዲህ ኢንቨርተር ያለው ትንሽ ዋጋው ወደድ ይላል። ብዙ ጊዜ ከተማ አካባቢ ያሉ ሰዎች የሚጠቀሙት ነው። ግን ገጠር አካባቢ ዋናው ዋናው ችግራቸው ምንድን ነው? የኤሌክትሪክ ማግኘት ነው ኤሌክትሪክ ብርሃን ማግኘት ነው። ኤሌክትሪክ ብርሃን ባገኙ ቁጥር ለመብራት ብሎ የሚያቃጥሉት እንጨት ለመብራት ብሎ የሚጠቀሙት የናፍታ፣ የኩራዝ ዘንድኖችን መቀነስ ይችላሉ። በዛ ላይ ደግሞ ልጆች፣ ህጻናቶች፣ ተማሪዎች ረጅም ሰዓት ላይ ማንበብ ይችላሉ። ማታ ላይ ማጥናት ይችላሉ። ኢትዮጵያ ውስጥ አዳዲስ የፈጠራ ሀሳቦች ይዘው ብቅ የሚሉ ጀማሪ ኩባንያዎች በርካታ ፈተናዎች አሉባቸው። የመንቀሳቀሻ ካፒታል እጥረት፣ የመንግስት ድጋፍ አለመኖር፣ የመስሪያ ቦታ እጦትና አበረታች ያልሆነ የገበያ ስርዓት ቀዳሚዎቹ ናቸው። እና አማረም የኤሌክትሪክ ኃይል ማመንጫውን ለማምረት የሚያስችላቸው በቂ ገንዘብ አላገኙም። ኃይል ማመንጫውን ለማምረት የሚያስፈልጉት ግብዓቶች ወይም ቁሳቁሶችን ከገበያ ማግኘት ሌላው ፈተናቸው ነው። በጣም የሚያስገርመው ነገር ይህም ፕሮጀክት ላውንች በምናደርግበት ሰዓት ላይ ትልቁ ግብዓታችን ሊሆናል ብለን ያሰብነው ከውጭ ኢምፖርት የምናደርገው የአመነጨውን ጀነሬተር የምናመርተው ግብዓት የሆነው ማግኔት አለ። ይህ ማግኔት እንግዲህ አገር ውስጥ አገኛለሁ የሚል ግምት ነበረኝ ግን በአፈላለኩት መጠን ላገኝ ስላልቻልኩኝ ከውጪ ማስገባት ነበረብኝ። ከውጭ ለማስገባት ደግሞ የግድ የኢምፖርት ላይሰንስ ያስፈልገኛል። ስታርታፕ ካምፓኒ ሆኜ አልችልም። ሎካል ያሉ የኤሌክትሪክ ዕቃ የሚያስመጡ ካምፓኒዎችን ጠየቅኳቸው እነሱ እንዲያስገቡልኝ ግን በጣም የሚገርምህ ነገር እኔ ዴቨሎፕ ላደርግ የሚያስፈልጉኝን ጀነሬተሮች አንድ ለማምረት የሚያስፈልጉኝን ጀነሬተሮች ለማምረት የጠየቁኝ ዋጋ ኦልሞስት ከሀያ እስከ ሰላሳ ሺህ ብር ሬንጅ የሚያደርግ ነው እንደ ጀነሬተሩን። እኔ ግን እሱን ፕሮዳክት እሱን ዕቃ ከቻይና አንድ ጓደኛዬ ላከልኝ። እሱ ሲልክልኝ ኦልሞስት የከፈልኩት ሌስ ዳን ፎር ሀንድረድ ዶላር ማለት ነው። ትልቁ ቻሌንጃችን እሱ ማግኘት ነው። ሌሎቹ ዕቃዎች ሌሎቹ ተርባይኑ የሚሰራው በእንጨት ነው። ሁሉም ነገሮች ከሀገር ውስጥ ካሉት ገበያዎች የሚገኙ ናቸው። ትንሽ የማይገኘው ምንድን ነው፣ ከስተሜድ ስለሆነ ማግኔቱ ነው። ማግኔቱን ከውጭ የማምረቻ ፍቃድ ካወጣን ቲንክ ቀረጥ ነጻ የምናስገባበት ምክንያቱም መንግስት በታዳሽ ኃይል ላይ ከፍተኛ ትኩረት ሰጥቶ እየሰራ ስላለ በእርግጠኝነት ከቀረጥ ነጻ ልናገኝ እንችላለን። ግን ዋናው ግባታችንን ሙሉ ኦልሞስት ከሰማንያ ፐርሰንት በላይ የሚሆነው ግባታችን ከሀገር ውስጥ ገበያዎችና ራሳችን ከምንሰራቸው እቃዎች የሚመረጥ ነው። ወጣቱ መምህር ተመሳሳይ የኃይል ማመንጫዎች በሌሎች አገሮች ግልጋሎት ላይ የሚውሉበትን መንገድ ተዘዋውሮ ተመልክቷል። በንፋስ የሚሰሩ የኃይል ማመንጫዎች ላይ ስልጠናዎችም ወስዷል። በ2013 ህንድ ሂጄ ነበር። ህንድ ሂጄ እንደዚህ የአንድ ወር በዊንድ ተርባይን ቦታ ትሬኒንግ ወስጃለሁ። እዛ ትሬኒንግ ላይ ራሳችን በእጃችን እየሰራን እንደ ትሬኒንጉ አሁን የምሰራውን ፕሮጀክት ኦልሬዲ ኢምፕሊመንት አድርገነዋል። አውሮፓ ውስጥም እንግሊዝም ስኮትላንድ እንዲያውም ስኮትላንዶች በዚህ አይነት የዊንድ ተርባይን ቴክኖሎጂ ሆም ሜድ የሆኑ ዊንድ ተርባይን ቴክኖሎጂዎችን በጣም ይጠቀማሉና ና ሪላያቢሊቲውም፣ ቆይታውም፣ ያጠቃቀሙ ኤፊሽንሲም አሁን ገበያ ላይ በተለያዩ ቦታዎች አዋጭ እንደሆነ አውቃለሁ። ይህንን የኃይል ማመንጫ አመርታችሁ ለኢትዮጵያ ገበሬ ወይም ደግሞ በገጠር አካባቢ ለሚኖሩ ኢትዮጵያውያን ስታቀርቡ ተጠቃሚዎቹ መሰረታዊ እውቀት ወይም ክህሎት አያስፈልጋቸውም ወይ በአንድ ተርባይን ለኮሚኒቲው በምንሸጥበት ሰዓት ላይ ከስምንተኛ ክፍል በላይ የደረሰ ትምህርት እውቀት ያለው መጽሐፍና ማንበብ የሚችል ሰው ኦፐሬት ያደርገዋል ብለን ስለምናስብ እነሱ እንዴት አድርጎ እንደሚሰራ፣ እንዴት አድርጎ እንደሚጠቀመው የሚለውን ትሬኒንግ እንደ ማንዳቶሪ ለእያንዳንዱ ፕሮዳክት እንሰጣለን ብለን እናስባለን። በየቤቱ ያሉ ሰዎች ኤሌክትሪክ መጣ መጠቀም በሚኖርባቸው እንጂ ማሽኑን ብቻ ራሱን ጀነሬተሩን ራሱን ኦፐሬት የሚያደርግ አንድ እስከ ስምንተኛ ክፍል የተማረ አንድ የገጠር ነዋሪ በቀላሉ ኦፐሬት ሊያደርገው ይችላል ብለን እናምናለን። በምን ያክል ጊዜ ውስጥ ማምረት እንጀምራለን ብላችሁ ታስባላችሁ? ከኢትዮጵያ ክላይሜት ኢኖቬሽን ሴንተር ያገኘነው ፈንድ እንግዲህ እንዳልኩ በጣም ረጅም ፕሮሰስ ወስዶብኝ ነው እነዛን ማግኔቶች ያስመጣሁት እና እነሱ ማግኔቶች አሁን በእጅ ገብተዋል። ከሀገር ውስጥ የሚገኙ ጀኔትሮች የምሰራባቸው አንዳንድ ኬሚካሎችም አሉ። የእነሱም ኬሚካሎች የተወሰኑ የኬሚካል ሱቆች እጅ ጠይቅ ያለው አንዳንዶቹ ይኖረናል በቅርብ ጊዜ ስቶክ ውስጥ የለንም ስላሉን ነው እንጂ የዘገየ ነው። ከሁለት ወር በኋላ ፕሮቶታይፑን ዴቨሎፕ ካደረኩኝ በኋላ ይህም በተቻለ መጠን ለሚመለከታቸው የመንግስት አካላትም ሆነ ኢንጂዎችን ዲሞንስትሬት ማድረግ እንፈልጋለን። እዛ ካደረግን በኋላ አንክ ፈንዱንም የምናገኝ ፈንድ የምናገኝበትን መንገዶች ፈላልገን ፈንዱን ካገኘን በኋላ አንክ ወደ ማኑፋክቸሪንግ ለመግባት ፈንዱን እንዳገኘን ኢሚዲየትሊ ከስድስት ወር በኋላ በሚኒመም ፈንዱን እንዳገኘን ማምረት የምንችልበት አካሄድ ይኖራል ብዬ ነው። የወጣት አማራ አሰፋ ድርጅት ወደፊት በፀሐይ ኃይል የሚሰሩ አነስተኛ ኪዮስኮችን በማምረት በገጠራማ አካባቢዎች ለማቅረብ አቅደዋል። ሸቀጦችን ለመሸጥ በሚያገለግሉ አነስተኛ ሱቆች ጣሪያ ላይ የኤሌክትሪክ ኃይል የሚያመርቱ ቁሳቁሶች ይገጠምላቸዋል። በዚህ መንገድ የሚመረተው አነስተኛ ኤሌክትሪክ ለተንቀሳቃሽ የእጅ ስልኮች የታቀደ ነው። እነ አማራ አሰፋ ኩባንያቸው እቅዱን ለማሳካት ሊገጥሙት የሚችሉ ፈተናዎችን አጥንተዋል። እኛ እንግዲህ እንደ ድሮ ባክ ወይንም ደግሞ ፈተና ያጋጥመናል ብለን የምናስበው እንደዚህ በቴክኖሎጂ ቦታ ላይ አንደኛ ሰው ለቴክኖሎጂው አዌር አይደለም፣ ገጠር ያለው አካባቢ እነሱን ለማሳመን ምንድን ነው ያሰብነው፣ ፕሮቶታይፓችን በቀላሉ ተሰርቶ ይዘን ከሁለት ሰዓት ባልበለጠ ጊዜ ውስጥ ኢንስቶል ተደርጎ ወደ ጥቅም የሚገባበት ቴክኖሎጂ አይነት ነው። ስለዚህ በሁለት ሰዓት ውስጥ በተለያዩ ቦታዎች እየሄድን በቻልነው ነው መጠን ፖቴንሻል ከስተመር አለ ወይም ደግሞ የዊንድ የንፋስ ሀይል ጥሩ የሆነ ንፋስ ኃይል አለ ብለን የምናምንባቸው ቦታዎች ላይ ሄደን ለዛ አካባቢ ሰዎች እንግዲህ ማስተዋወቅ ነው የመጀመሪያ ስራችን ሰዎቹም በሚፈልጉት መጠን ኤሌክትሪክ ማግኘት የሚችሉበትንና የኤሌክትሪክ የሚከፍሉትን ክፍያ በዛ መጠኑ በጣም ዝቅተኛ መሆኑን ነገረናቸው። እነሱን የማርኬቲንግ ስራ እንሰራለን ብለን አስበናል። ግን ያው እንደሚታወቀው ስታርታፕ ካምፓኒዎችም ሆኑ እንደዚህ በኢንተርፕረነርሺፕ ላይ የሚሳተፉት ሰዎች ብዙ ጊዜ ቻሌንጃቸው ምንድን ነው ሰው ከለመደው የገበያ ምጥ ሽፍት ማድረግ በጣም አስቸጋሪ ነው የሚሆነው እና እነሱ ቻሌንጆች እንዳሉ እናምናለን። ግን በተቻለ መጠን እነሱን ቻሌንጆችን ተወጥተናቸው ወይንም ደግሞ አሸንፈናቸው ለገጠሪቷ የኢትዮጵያ ክፍል ኤሌክትሪክ በሰፊ ለማዳረስ ጠንክረን እንሰራለን ብለን ነው የምናስበው። የዛሬው መሰናዶ ተጠናቋል። እሸት የበቀለ ነኝ። ጤና ይስጥልኝ።